የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የቀድሞውን የአማራ ክልል ቃል አቀባይ ንጉሱ ጥላሁንን የጽህፈት ቤታቸው የፕሬስ ኃላፊ አድርገው ሾመዋል። አቶ ንጉሱ የሚተኩት ላለፉት ሁለት ወራት በኃላፊነት ያገለገሉትን ቢልለኔ ስዩምን ነው። እስክንድር ፍሬው ተጨማሪ አለው። ንጉሱ ጥላሁን አዲሱ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ የፕሬስ ኃላፊ ናቸው። ጠቅላይ ሚኒስትር አብይ አህመድ ትናንት ታህሳስ 23 የጻፉት ደብዳቤ ይህንኑ አረጋግጧል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ሴክሬታሪ ሆነው የተመደቡ መሆኑን አስታውቃለሁ ይላል ደብዳቤው። በአማራ ክልል በነበራቸው ተመሳሳይ ኃላፊነት ስኬታማ ስራ እንደሰሩ የሚነገርላቸው ሰው ለፌዴራሉም አገልግሎት ታጭተዋል። የአማራ ክልል የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሆነው መስራታቸው ብቻ አይደለም፣ ከመገናኛ ብዙኃን ባለሙያዎች ጋር ተግባብተው መስራታቸው፣ ለመረጃም ቅርብ ሆነው መገኘታቸው ተደጋግሞ የሚጠቀስ ተግባራቸው ነው። እናም አዲስ አይደሉም። ስማቸው የተለመደ፣ በርካቶችን የተዋሃደ ሆነውን የቆዩት ይህ አስተዋጽኦቸው የጀመረው ፖለቲካው ባልተቀየረበት መረጃ ዝግ በነበረበት ወቅት መሆኑ ደግሞ ይበልጥ እንዲጎላ አድርጎታል። ንጉሱ ከህዝብ ግንኙነት ስራቸው በተጨማሪ ፖለቲከኛም ናቸው። የአማራ ክልል ገዢ ፓርቲ አዴፓ የማዕከላዊና የስራ አስፈጻሚ ኮሚቴ አባል ሆነው የሚያገለግሉ የለውጡ አንቀሳቃሽ ተብለው ከሚጠሩ የፓርቲያቸው ቁልፍ ሰዎች እንደ አንዱም ይጠቀሳሉ የአቶ ንጉሱ ጥላሁንን ሹመትም ሆነ የቢለኔ ስዩምን መነሳት አስመልክቶ እስካሁን ከጠቅላይ ሚኒስትር ጽፈት ቤት የተሰጠ ይፋ መግለጫ የለም። የጽፈት ቤቱን ኃላፊ ጨምሮ ከተለያዩ ወገኖች ምላሽ ለማግኘት ያደረግኩት ጥረት አልተሳካም። በአሁኑ ሰዓት ባህር ዳር የሚገኙት አቶ ንጉሱ አዲሱን ኃላፊነታቸውን ሰሞኑን እንደሚረከቡ ግን ምንጮች አመልክተዋል። አቶ ንጉሱ በስፋት ከታወቁበት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊነት በኋላ በምክትል ርዕሰ መስተዳድር ማዕረግ የባህልና ቱሪዝም ቢሮ ኃላፊ ሆነው አገልግለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ